የሰጣችሁ ውድ ተመልካቾቻችን አድማጮቻችን፣ ይህ በየሳምንቱ የምናደርገው የመጽሐፍ ቅዱስ የውይይት ክፍለ ጊዜያችን ነው። የሰንበት ትምህርት ክፍለ ጊዜያችን ነው። በዚህ የሰንበት ትምህርት በዚህ በሩብ ዓመት እያጠናን እየተማርን ያለ ነው፣ ስለ ታላቁ ውዝግብ፣ ስለ ታላቁ ተጋድሎ ከሰማይ የጀመረው ተጋድሎ ወደ ምድር እንዴት እንደመጣ ምድርም ከመጣ በኋላ ደግሞ እንዴት ታሪክ በታሪክ ፍሰቱ እንዴት ሲከናወን እንደነበረ ክርስቶስም ከመጣ በኋላ ደግሞ በክርስቶስ ሕይወት ደግሞ እንዴት እንደታየ ከዛም በኋላ ደግሞ በክርስትናው ዘመን በተለያየ ጊዜያት እንዴት የታላቁ ውዝግብ ሀሳብ እና ውጊያው ሲካሄድ እንዴት እንደነበረ በታሪክ ውስጥ ስናጠና ነበር። በዚህ ጥናታችን ውስጥ ባለፈው ጊዜ ያየ ነው ከቤተ መቅደሱ ያለው እውነት ምን እንደነበረና የትልቁ የትንቢት የጊዜ ትንቢት ፍጻሜ እንዴት እንደነበረ የቤተ መቅደሱ ትምህርት የዚህን የታላቁን ተጋድሎ እና የመዳንን ሂደት እንዴት ያስተምረን እንደነበረ ስናይ ነበር እና በዚሁ አግባብ ያለ ነው። በዚሁ አግባብ ሆነን ዛሬ የእግዚአብሔር መሰረት ስለሆነው የእግዚአብሔር ሕግ እናጠናለን ማለት ነው። ይሄ በታላቁ ውዝግብ በታላቁ ተጋድሎ ውስጥ ምን አይነት ሚና አለው? በቤተ መቅደስ ውስጥስ እንዴት ተገልጦ ነበረ? በመጨረሻም ዘመን ደግሞ በዚህ በእግዚአብሔር ህግ ዙሪያ የሚከሰቱ ነገሮች ምንድን ነው የሚሆኑት የሚለውን አንስተን የምንዋይበት ክፍለ ጊዜ ይሆናል። ወደ ውይይቱ ከመግባታችን በፊት ግን ዋና ጥቅሳችንን እናነባለን። ይሄ ዋናው ጥቅስ የሚገኘው ራእይ ምዕራፍ 12 ቁጥር 17 ላይ ነው። ራእይ ምዕራፍ 12 ቁጥር 17 እንዲህ ይነበባል። ዘንዶውም በሴቲቱ ላይ ተቆጥቶ የእግዚአብሔርን ትእዛዝ የሚጠብቁትን የኢየሱስ ምስክር ያላቸውን ከዘሯ የቀሩትን ሊዋጋ ሄደ። በባህር አሸዋ ላይ ቆመ። ዘንዶውም በሴቲቱ ላይ ተቆጥቶ የእግዚአብሔር ትእዛዛትን የሚጠብቁትን የኢየሱስ ምስክር ያላቸውን ከዘሯ የቀሩትን ሊዋጋ ሄደ። በባህር አሸዋ ላይ ቆመ። ወደ ውይይቱ ከመግባታችን በፊት እህታችን ራሴና መግቢያ ጸሎት እግዚአብሔር አባት እጅግ አድርገን እናመሰግናሃለን። ባህሪህ ፍቅር ስለሆነ ስለምትወደን በአንድ ልጅ በክርስቶስ ይሄንን ፍቅር ስለገለጥክልን ተመስገን። አሁን ደግሞ የአንተን ማንነት ስናጠና አንተ ራስን እንድትገልጥልን ልታስተምረን እንጸልያለን። ክብር ለአንተ። የሚሰሙ ሁሉ በሚሰሙት እንዲጽናኑ፣ አንተን እንዲያውቁ እንጸልያለን በጌታ በኢየሱስ ስም አሜን። እንዳስቀመጥኩት ስለ እግዚአብሔር ትዕዛዝ ስለ እግዚአብሔር ሕግ ነው ዛሬ የምንወያየው። ያለፈው ሳምንት ስንወያይ ቤተ መቅደሱ እግዚአብሔር የማዳን ታሪኩን ያሳየበት ተምሳሌ እንደሆነ በጣም በዝርዝር ስናየው እና ስናጠናው ነበርና ከዛው አያይዤ የመጀመሪያ የምጠይቃችሁ ጥያቄ ሕጉ በዚህ በቤተ መቅደሱ ውስጥ የት ነው የሚገኝ የነበረው እና ይሄ ደግሞ ምን ይነግረናል የሚለውን እናንሳና ስለ ህጉ ደግሞ የበለጠ እያየን እንሄዳለን። ህጉ የሚገኘው በቤተ መቅደስ ውስጥ በቅድስተ ቅዱሳን ክፍል ሲሆን በስሬት መክደኛ ውስጥ አስርቱ ትእዛዛት በእግዚአብሔር ጣት ተጽፎ በዛ ውስጥ ነው የሚገኘው እና እግዚአብሔር ለሙሴ በመካከላቸው አድር ዘንድ ቤተ መቅደስን ስሩልኝ ካለ በኋላ የምትሰራው ቤተ መቅደስ ሰማያዊ ምሳሌ ያለው ሲሆን በዛ ቤተ መቅደስ ውስጥ ያሉ ነገሮች አሉ። አደባባይ ክፍል አለ፣ ከዚህ በፊት አይተነዋል። ቅዱሱ ክፍል አለ፣ ቅድስተ ቅዱሳን ክፍል አለ። እና ቅድስተ ቅዱሳን ክፍል ውስጥ የሚገኘው አንዱ መሀል በስሬት መክደኛ ውስጥ ያለው የእግዚአብሔር ሕግ እንደሆነ እንመለከታለን። ስለዚህ በቅድስተ ቅዱሳን ውስጥ የታቦቱ አለ በታቦቱ ውስጥ የአስርቱን ትዕዛዛት እናገኛለን። ከዛ በላይ ደግሞ የስርየት መክደኛ የሚባለው እናገኛለን። በጣም ጥሩ። እንግዲህ ይሄ ታዲያ ምን ይነግረናል የሚለው ነው እንግዲህ የሚቀጥለው ጥያቄ። ምክንያቱም አሁን ያለፈውን ጊዜ እንዳነሳ ነው አደባባይ አለው ቤተ መቅደሱ ከአደባባዩ ስንገባ ቅዱሱ ክፍል፣ በጣም ደግሞ ስንገባ የቅድስተ ቅዱሳን ወይም የውስጠኛው ክፍል የሚባለዋል በዛ ውስጥ ደግሞ ታቦታል ከታቦት ውስጥ ነው እንግዲህ የእግዚአብሔር ትእዛዝ የሚገኝ። ስለዚህ ይሄ እግዚአብሔር ምን ሊነግረን ፈልገ ነው? በጣም እንግዲህ ስናየው የነገሮች ሁሉ ማዕከል ህጉ ላይ የተነጣጠረ ይመስላል። ምክንያቱም ሲጀምር ራሱ እግዚአብሔር ቤተ መቅደሱን እንዲሰሩ የነገራቸው ለእስራኤላውያን በመካከላቸው አድር ዘንድ ብሎ ነው እና በመካከላቸው እንዲያድር እግዚአብሔር ያንን ንድፍ ሰጠው። ከዛ ቤተ መቅደሱን ሰራ። ከዛ ያንን ቤተ መቅደስ ከሰሩ በኋላ እንግዲህ ቅድስተ ቅዱሳን የእግዚአብሔር መገኘት የሚገኝበት ቦታ ነው እና ካህናቱ ራሱ በየቀኑ አይገቡበትም። ሊቀ ካህኑ ብቻ በአመት አንድ ጊዜ ነው ወደዚህኛው ወደ ውስጠኛው የቅድስተ ቅዱሳኑ ክፍል የሚገባው እና የእግዚአብሔር መገኘት ያለበት ክፍል ውስጥ ነው ያለው። ይሄ የእግዚአብሔር ሕግ እና ለእግዚአብሔር መንግስት የእግዚአብሔር መንግስት መሰረቱ ይሄ ሕግ እንደሆነ የእግዚአብሔር ሕግ እንደሆነ ትልቅ የሚነግረን ነገር አለው። ይህንን ክፍል የምናገኘው በዘጸአት ምዕራፍ 25 ቁጥር አስራ ስድስት ላይ ነው። በታቦቱም ውስጥ እኔ የምሰጥህን ምስክር ታስቀምጣለህ ይላል። ያው ዝርዝሮች ይሰጣል እንዴት ብሎ ታቦቱ በምን እንደሚሸፈን ከምን እንጨት እንደሚሰራ የመሳሰሉትን ይሰጥና ከዛ በኋላ በዛ የራሱን ምስክሮች እንደሚያስቀምጥ ይናገራል። የእግዚአብሔር እንግዲህ አስርቱን ትእዛዛት ማለት ነው። እና ስለዚህ እግዚአብሔር በሰዎች መካከል ሆኖ መሆን ፈልጎ ይህንን ቤተ መቅደስ ካስቀመጠ እግዚአብሔር ስለ ራሱ ሊገልጥ ራሱን ሊገልጥ ፈልጓል ማለት ነው እና ስለዚህ ራሱ ሲገለጥ የስርየት መክደኛ እና ከዛ ደግሞ የእግዚአብሔር ሕግ አለ ማለት ነው። ስለዚህ የእግዚአብሔር ማንነት መግለጫ ነው ማለት ነው። እንግዲህ መጽሐፍ ቅዱስን የምናውቀው እንግዲህ የእግዚአብሔር የእግዚአብሔር ባህሪ ዋና ባህሪው ፍቅር እንደሆነ ነው እና ስለዚህ እንግዲህ ምሕረት የስርየት መክደኛው እንዳለ ሆኖ የፍቅር አንድ ክፍል ነው ማለት ነው። ህግ የእግዚአብሔር ባህሪ መገለጫ ከሆነ እንግዲህ ፍቅር የሚገለጥበት ነገር ነው ማለት ነው። ህግ እነዚህ ምስክሮች፣ የእግዚአብሔር ምስክሮች ይህን ይህንን አድርጉ ተብሎ የተሰጡን መመሪያዎች እንግዲህ የፍቅር መገለጫዎች ናቸው ማለት ነው። እንደ እግዚአብሔር ባህሪ የምናያቸው ከሆነ እንግዲህ እንደዚህ እናንተ እንደዚህ ያስቀምጣችሁታል። ግን በአብዛኛው በተለይ በፕሮቴስታንት የክርስትና አለም በህግ የህግ ጉዳይ ሲነሳ ህግ ጠላት ነው፣ ሊወገድ ይቻ ይገባዋል፣ የተቸነከረ ነው። ያው ክፉ አሉታዊ የሆኑ ሀሳቦች ናቸው የሚነሱት እና ለምን እሱ ሀሳብ መጣ እና እውነትስ ህግ ጠላት አይደለም። በቤተ መቅደስ ውስጥ ሁለት ነገሮችን እናገኛለን። አንዱ አምልኮን ነው፣ ሁለተኛ ደግሞ ፍርድን በተመለከተ እነዚህም ሁለቱን በተለየ እናገኛለን። እና አምልኮ የሚገባው አምላክ ፈጣሪ ስለሆነ የምናመልክበት ቦታ ነው። እና ደግሞ ፈጣሪ ደግሞ ፍቅር ነው። እግዚአብሔር ፍቅር ነው ብሎ ይናገራል አንደኛ ዮሐንስ ላይ እና አንደኛው ዮሐንስ አምስት አስራ ስምንት ስንመለከት እግዚአብሔርን አውቃለሁ ብለን ትዕዛዙን የማንጠብቅ ከሆነ ውሸተኞች ነን ይለናል። አንደኛው ዮሐንስ አምስት አስራ ስምንት ላይ ምሳሌ ሀያ ስምንት ዘጠኝ ላይ ደግሞ ምን ብሎ ይናገራል? ሕጉን የማይጠብቅ ጸሎቱ እንኳን እንደማይሰማለት አድርጎ ይናገራል። እና እግዚአብሔር ማምለክ ካለብን በባህሪው ነው ማምለክ ያለብን። እና ስናመልክ ፈጣሪነቱን አውቀን ባህሪውን አውቀን ነው በዛ ውስጥ ገብተን ነው የምናመልከው እና እሱ ደግሞ የሰጠን ህግ የሚጠበቅ ለእኛ የሚጠቅም ነው። እግዚአብሔር አዋቂ አምላክ ነው። አንድ የሚሳሳት ያልሆነ አምላክ ነው እና የሚሳሳት ያልሆነ አምላክ እንዴት የማይጠበቅ ህግ ይሰጠናል? ከሳሽ የሆነ ህግ ይሰጠናል? ስለዚህ ከነዚህ ስንመለከት ህጉ ከእግዚአብሔር ጋር ግንኙነታችን የሚያሳምር ነው። አንድ ሁለተኛው፣ ግን በኃጢአት እራሱ የሚታወቀው በህግ ነው ያለ በለዚያ መለኪያ የኃጢአት መታወቂያ የለም። ለእነዚህ ጥቅሶች ልንወስድ የምንችለው ህብራዊና አስራ አንድ ስድስት ላይ ሮሚ አስራ አራት ሀያ ሶስት ላይ ያለ እምነት እግዚአብሔር ደስ እንደማያሰኝ ሁሉ ማሰኘት እንደማንችል ሁሉ ከእምነት ያልሆነ ነገር በሙሉ ኃጢአት እንደሆነ እንመለከታለን። ህጉን ደግሞ አንደኛ ዮሐንስ ሶስት አስራ አራት ላይ ሄደን ስናነብ ደግሞ መተላለፍ ኃጢአት እንደሆነ ይነግረናል እና እነዚህን ሁሉ አንድ ላይ አያይዘን ስንመለከታቸው እግዚአብሔር ፈጣሪ ነው። የምናመልከውም በእውነትና በቅድስና መሆን አለበት እና ያንን ስናመልክ ግን ከህጉ ውጭ ሆነን ልናመልከው አንችልም። አንድ ሁለተኛ ደግሞ የምንፈረደውም በህጉ ነው ኃጢአትም የሚታወቀው በህግ አማካኝነት ነው። እና ይህንን ልናስብ ያስፈልጋል። ግን ያው ደህንነት ሁሉ በነፃ በክርስቶስ በኢየሱስ ተሰጥቶናል። ይህንን ደግሞ መርሳት የለብንም። ያው ስለ ህግ ያለን ምልከታ ነው። እንግዲህ ህግን እንድንጠላ የሚያደርገን የሰው ባህሪ ህገ ጠልነት ነው። ሲጀመር እንደዚህ አድርግ አታድርግ መባል አይፈልግም። ሮሜ ምዕራፍ ሁለት ቁጥር አስራ ሁለት ላይ ያለ ህግ ኃጢአት ያደረጉ ሁሉ ያለ ህግ ደግሞ ይጠፋሉ። ህግም ሳላቸው ኃጢአት ያደረጉ ሁሉ በህግ ይፈረድባቸዋል። በእግዚአብሔር ፊት ህግን የሚያደርጉ ይጸድቃሉ እንጂ ህግን የሚሰሙ ጻድቃን አይደሉም ብሎ ይናገራል። እና ይሄ የመጽደቅና ያለመጽደቅ የፍርድ መለኪያ ሆኖ ፍርድ ህግ ይቀመጣል። እንዲሁም ትንሽ ገጾች ገለጣ አድርገን ስናነብ ደግሞ ከህግ በታች ሁሉንም ዘግቶታል ይላል። በቃ ይሄ ይህንን ህግ መጠበቅ ሰዎች ስላልቻሉ ይሄ ህግ ኃጢአተኛ ያደርጋቸዋል። ሰዎች ግን የህጉ ዋና ዓላማ ምንድን ነበር? እንግዲህ ምክንያት ይኖሯል መቼም። ኃጢአተኛ ማድረግ ቢሆን አደባባይ ጋር ማድረግ ይቻላለም፣ ከኃጢአተኞች ኦልሬዲ ያንን ህግ እያዩ በቃ ኃጢአተኛ መሆናቸውን ማስታወስ ብቻ ከሆነ ግን ይሄ እግዚአብሔር ፍቅር ነው በሚለው መነጽር ህጉን ስናይ፣ ስለዚህ እነዚህ ህግጋት አቀማመጣቸው የተሰጡት ራሱ ሰዎች በፍቅር ይኖሩ ዘንድ ነው ማለት ነው። እግዚአብሔርን መውደድ ኢየሱስም ወደፊት በአዲስ ኪዳን ላይ መቶ ሲጠይቅ እንግዲህ ህግን ሲጠቀልለው እግዚአብሔርን ውደድ፣ ከዚያ ደግሞ ሰው ውደድ ብሎ ነው የሚያስቀምጠው እና ስለዚህ ይሄ የምንኖር ልንኖርበት እግዚአብሔር ያስቀመጠልን የኑሮ መመሪያ በህግ፣ በፍቅር እንዲሆን ያደረጋቸው ናቸው። ለምሳሌ ሰንበት ቀንን አስብ፣ ከእግዚአብሔር ጋር ያለን ህብረት ያለንን ፍቅር በመታዘዝ የምንገልጽበት ነው። ሌሎች አማልክትን ማናመልከው በዚሁ ፍቅር ውስጥ ከሆንን ነው። እና ይሄንን እንደ ፍርድን በአድርግ አታድርግ እግዚአብሔር እንደ መሳሪያ አድርጎ እኛን ኃጢአተኛ ለማድረግ የሚጠቀምበት ነገር ሳይሆን ይልቁንም እንግዲህ አዳምና ሔዋን ጥለውት የመጡትን የፍቅር ኢንቫይሮንመንት ዳግም እዚህ ልንኖርበት የሚረዳ መመሪያ ነው። ሌላው ደግሞ ትልቁ ችግር እየፈጠረ ያለው ሲመስለኝም ዲስፐንሴሽናሊዝም የሚባለውም አይነት አስተምህሮ ይመስለኛል። ምክንያቱም ይሄኛው አስተምህሮ ምንድን ነው? እግዚአብሔር በተለያየ ዘመን የሰው ልጅን ለማዳን የደህንነት አካሄዱን የተለያየ አይነት አካሄድ ነበረው ወይም የተለያዩ ዲስፐንሴሽኖች ነበሩ። እንግዲህ አማርኛው ትክክለኛውን ቃል ዲስፐንሴሽናሊዝም የሚለው የምንለዋለን። ስለዚህ በየዘመንም ይለዋወጥ የማዳን መንገድ። ስለዚህ ከሲና ጀምሮ እስከ ክርስቶስ እስኪመጣ ድረስ ሕጉ ተጨመረ። ሕጉ ደግሞ የመጣው ሰዎች ያንን ሕግ ጠብቀው በዛ ሕግ መሰረት እግዚአብሔር ጋር ይደርሱ ዘንድ ይድኑ ዘንድ ነው። ክርስቶስ ከመጣ በኋላ ደግሞ ዓመተ ምሕረት ሆነለን። ስለዚህ በክርስቶስ አማካኝነት እንድናለን። ስለዚህ የተነጣጥለን ማሰብ ነጣጥሎ ማሰብ አለና በዚህ ምክንያት የእግዚአብሔር ሕግ እንደ ጠላት ተደርጎ ተቀመጠ። ስለ ሰዎች ከክርስቶስ በፊት የነበሩት ሰዎች ከሲና በኋላ ያሉት እና ከሲና በኋላ ከክርስቶስ በፊት ያሉት በዚህ ዲስፐንሴሽን ጊዜ ስለነበሩ የሚድኑትም በሕጉ ነው የሚል አይነት ትምህርት አለና፣ ስለዚህ በዚህ አይን ስታየው ጠላት ይሆናል። ምክንያቱም ህጉን ሊያጢያተኛ መሆን ያስታውሳል። ነገር ግን የእግዚአብሔርን ቃል ስናን መጽሐፍ ቅዱሳችንን ስናጠና የእግዚአብሔር ትልቁ ባህሪው እግዚአብሔር የማይለዋወጥ አምላክ ነው። ጊዜ ይለወጣል፣ ጊዜ ይሄዳል፣ ነገሮች ይለዋወጣሉ፣ እግዚአብሔር ግን አይለወጥም። የእግዚአብሔር ሰዎችንም ለማዳን ይሄ የደህንነት እቅዱም አሁን በቤተ መቅደስ ውስጥ የተገለጠውም የማይለዋወጥ እቅድ ነው። ከመጀመሪያ እስከ መጨረሻ እግዚአብሔር የተጠቀመው ሰዎችን ለማዳን በክርስቶስ ብቻ ነው። ስለዚህ ይሄኛው ዲስፐንሴሽናሊዝም የሚባለው አስተምህሮ ሰዎች ጠላት እንዲመስላቸው ህጉ አድርጓል። ነገር ግን ጠላታችን ዋናው ጠላታችን ኃጢአት ክፋት፣ ሰይጣን ነው እንጂ የእግዚአብሔር ህግ አይደለም። የእግዚአብሔር ህግ ሲጀመርም ከሲና ተራራ በፊትም እኮ የእግዚአብሔር ህግ ነበር። እሱ ልጠይቅ ነበር እኮ ከሲና ላይ አለ ህጉ የተነገረው ከዛ በፊት ምን ነበር? ምንም አልነበረም እኮ እንዴት ነበር ትላለህ? ስለዚህ ከሲና በፊትም ነበረ። ለምሳሌ አዳምና ሔዋን ህግን ተላልፈው ነው እኮ አይደል የወደቁት? ያኔም ራሱ እግዚአብሔር የሰጣቸው ትእዛዝ ነበር፣ ያችን ፍሬ አትብሉ ተብሎ። ነገር ግን ከዛ በፊት ሲጀምር ራሱ እግዚአብሔር አዳምና ሔዋን የፈጠረው በራሱ አምሳል ነው እና ይሄኛው የእግዚአብሔር ህግ የራሱ የባህሪው መገለጫ ነው። ስለዚህ ይሄ በቁጥር ተደርድሮ የተሰጠው በሲና ይሁን እንጂ ከዛ በፊት ከኃጢአት መግባት በፊትም የእግዚአብሔር ህግ ነበር። ግን የባህሪው መገለጫ ስለሆነ ሰውም የእግዚአብሔር መልክ የተፈጠረው ሰውም የእግዚአብሔርን ህግ ይጠብቅ ነበረ። ስለዚህ ከዛም በፊት ነበር የበለጠ ከዛ በፊትም ነበረ። አትግደል የሚለው ህግ ነበረ። ምክንያቱም የአዳም ልጅ ቃየል አቤልን ሲገድል ኃጢአት የሆነበት አትግደል ግደል የሚለው ህግ ስላለ ነው። የሰንበት ህግም ራሱ ብትመለከት ከሲና ተራራ ከመሰጠቱ በፊት ነበረ። ምክንያቱም ስድስት ቀን ለቀሙ፣ በሰባተኛው ቀን ስለማይወርድ ስድስተኛውን ቀን ሁለት እጥፍ አድርጋችሁ ለቀሙ ያለበት ሁኔታዎች አሉ እና ከሲና በፊትም የእግዚአብሔር ህግ ነበር ግን እግዚአብሔር ከሰው ፍጥረት በፊት ነበር የእግዚአብሔር ህግ። ሰው ከመፈጠሩ በፊት ሕጉ የእግዚአብሔር ባህሪ ነው ካለን እንግዲህ ዘላለማዊ ነው ማለት ነው። ሕጉ ራሱ ማለት ነው። ግን አንድ ነገር እኮ ማስመር ያለብን አሁን ሕጉ የምንለው እነዚህ በአስር ቃላት ተደርድሮ የመጣው ሳይሆን እነሱ እግዚአብሔር እንግዲህ ከግብጽ የወጡት ሰዎች በባርነት ብዙ በቃ ያለፉ ስለነበሩ እንዲገባቸው አድርጎ አስቀመጠው እንጂ ከዛም በፊት የእግዚአብሔር ሕግ ዘላለማዊ ነው። ቅድም አርሴማ እያስቀመጠችልን ነበረ። አምላክህን እግዚአብሔርን በፍጹም ልብ፣ በፍጹም ነፍስ፣ በፍጹም ሀሳብህ ውደድ፣ ባልንጀራህን እንደ ራስህ ውደድ። ፍቅር ነው በቃ ጨምቀህ ስታውጣው። ይሄ ፍቅር ደግሞ የእግዚአብሔር ህግ፣ የእግዚአብሔር መንግስት ሁሉ መሰረት ነው። አንድ እዛ ላይ ያላነሳ ነው ነገር ቢኖር ህጉን መሻር ቢችል ኖሮ እግዚአብሔር ልጁ ኢየሱስ ክርስቶስ መሞት ባላስፈለገው ነበር። ህጉም መሻር ስላልቻለ ነው ክርስቶስ ኢየሱስ መቶ የሞተልን እና ህጉ ደግሞ ቅድም እንዳለው የእግዚአብሔር ባህሪ ነው፣ ዘላለማዊ ነው። በተለይም ደግሞ አሁን መጨረሻ ላይ እንደተናገረው የእግዚአብሔር ፍቅር ነው። ስለዚህም ነው በፍቅር ስትመላለሱ ስንመላለስ ማንነቱን የምንገልጸው። ሌላ ደግሞ በጣም የሚገርመኝ ዮሐንስ አስራ አምስት ላይ ነው መሰለኝ እኔ የአባቴን ትእዛዝ እንደጠበኩ ብሎ የሚያስቀምጥበት ቦታ አለ እና እኛም እግዚአብሔር ያስቀምጠውን ነገር ልንጠብቅ የተገባን ነን። ዘጸአት ሰላሳ አራት ላይ እግዚአብሔር ስለ ራሱ ምስክርነት ይሰጣል ና እንደዚህ ይላል እግዚአብሔር በፊቱ አልፎ ሙሴ ፊት እግዚአብሔር እግዚአብሔር፣ መሐሪ፣ ሞገስ ያለው፣ ታጋሽን፣ ባለ ብዙ ቸርነትና እውነት እስከ ሺ ትውልድም ቸርነትን የሚጠብቅ አበሳና መተላለፍን ኃጢአትንም ይቅር የሚል በደለኛውንም ከቶ ማያነጻ የአባቶችን ኃጢአት በልጆች እያለ ይቀጥላል ና እዚህ ውስጥ በጣም ጥሩ ባላንስ ያለ ይመስለኛል። ቸርነት እግዚአብሔር ቸርነት የሚያደርግ ነው፣ የሚሰጥ ነው። ከዛ ግን ይጠቅሳል ኃጢአት የሚባል ነገር አለ። ኃጢአትን ይቅር እንደሚል ይናገራል። መሀሪ እንደሆነ ይናገራል። እና ስለዚህ ኃጢአት የሚባለው ነገር እንግዲህ ይሄ ጽላቶቹን እንዲጽፍ በተሰጠው ጊዜ እንግዲህ የተነገረ ነው። እና ከዛም በፊት ኃጢአት የሚባል ነገር አለ ማለት ነው። አሁን ይሄ እነዚህ አስርቱ ትዕዛዛት እኮ እንትንም አይደሉም ዩኒቨርሳልም አይደሉም። አሁን ለምሳሌ ለመልአክ አታመንዝር ልንል አንችልም። አትስረቅ ልንል አንችልም። ለሰው በሚገባ ቋንቋ እግዚአብሔር ለሰዎች ኑሮ ይህንን የፍቅርን ኑሮ እንግዲህ አስቀድሞ በኤደን የነበረውን ከባቢ ወደዚህ ለማምጣት ለሰዎች ኑሮ ተብሎ ስፔሲፊክ ለሰዎች የሚሰሩ ህጎች ናቸው እንጂ ይሄ ፍቅር ሲመነዘር ማለት ነው እንጂ መላእክት የሚጠብቁት ህግ ስቲል ፍቅር የሚባለውን ህግ ነው ማለት እንደዚህ የተጻፈላቸው አትግደሉ፣ አታመንዝሩ ምናምን የሚባል ነገር አይኖርም። በዛ በፍቅር ፕሪንሲፕል ውስጥ ይኖራሉ ማለት ነው እና ይሄ የእግዚአብሔር ባህሪ በፊትም የነበረ እግዚአብሔር ትላንትም፣ ዛሬም ነገም የሚቀያየር ባህሪ የለውም። እኛ ነን የምንቀያየረውና ለእኛ በሚገባ መንገድ የተገለጠ የፍቅር መግለጫ እንጂ በፊትም የነበረ ነው ማለት ነው። ሌላው የህግ አያስፈልግም ካለን ወንጌልም ራሱ ላይ ጥርጣሬ ይኖረናል ማለት ነው እና ህግ ከብዙ ጋር የተያያዘ ነው። ምክንያቱም ወንጌል ያስፈለገው ክርስቶስ መምጣት ያስፈለገው ክርስቶስ መሞት ያስፈለገው ይሄ የምስራች ያስፈለገው ህግ ስላለ ነው። ህግ ባይኖር ኖሮ ወንጌልም አያስፈልግም ነው እና አንዱን ነገር ነጥለን ስናወጣ ብዙ ነገር ይፈርስብናል እና ህግ የእግዚአብሔር መንግስት መሰረት ነው። አንድ ጥቅስ ላንብብ። ሮሜ ምዕራፍ 13 ከቁጥር 8 ጀምሮ እንደዚህ ይላል እርስ በርሳችሁ ከመዋደድ በቀር ለማንም እዳ አይኑርባችሁ ሌላውን የሚወድ ህግን ፈጽሞታልና አታመንዘር አትግደል አትስረቅ በውሸት አትመስገር አትመኝ የሚለው ከሌላኛይቱ ትእዛዝ ሁሉ ጋር በዚህ ባልንጀራን እንደ ነፍስህ ውደድ በሚለው ቃል ተጠቅልሏል ፍቅር ለባልንጀራው ክፋ አያደርግም ስለዚህ ፍቅር የህግ ፍጻሜ ነው ይላልና ሕግ ሁሉ ሲጠቃለል ፍቅር የሚለው ሀሳብ እንደሆነ እንመለከታለን። ስለዚህ ከወንጌል ጋር እንዲሁም የተቆራኘና ጠላት ሳይሆን እንዲሁም ዋናው ወዳጁ እንደሆነ መመልከት እንችላለን። አሁን ግን የጠቀስካቸው አትግደል፣ አታመዝብ ሰው ለሰው ነው። ግን ሌላ ማልክት አታምልክ፣ ምስል እና ምሳሌ ከቶል አታድርግ፣ እግዚአብሔር ስም በከንቱ አትጥራ፣ ሰንበትን ጠብቅ የሚለው እሱ እንዴት ነው የፍቅር መግለጫ የሚሆነው? በተለይ ሰንበት ላይ ይመጣሉ። ኢየሱስ ኮሱን ሰማይ ሲያጠቃልለው እግዚአብሔር አምላክን በፍጹም ነፍስ፣ በፍጹም ሀሳብ፣ በፍጹም ነፍስ፣ በፍጹም ሀይል ውደድ ብሎ ነው እና ሰው እሺ፣ እንዴት ነው እግዚአብሔርን ምወደው ካለ ሌሎች አማልክትን አያመልክም፣ በሰንበት ያርፋል። ዳይሬክሽኖቹ እነዚህ ናቸው ነው እንዴት ብዬ ልኖር ታዲያ፣ እግዚአብሔርን እንዴት ልውደደው ካለ ይሄ ነው። እንግዲህ መመሪያው ይሄ ነው እንደዚህ ለመኖር ሁለቱ ህጎች ምንድን ናቸው? ፍቅር ለእግዚአብሔር እና ፍቅር ለሰው። ቅድም በመጀመሪያ እንዳልኩት ፈጣሪ ነው ህጉን የሰጠን እሱ የሁሉ ፈጣሪ ነው። ስለዚህ ለሱም ፍቅር ሊኖረን ያስፈልጋል እና አራቱ የላይኛዎቹ የሚያመለከቱት የፈጣሪን ህግ ነው። የእግዚአብሔርን ስም በከንቱ አታንሳ፣ የሰንበትን ቀን ትቀድስ ዘንድ አስብ ስዕልና ምሳሌ ሌሎች ሁሉን ስትመለከታቸው ከፈጣሪ ጋር የሚያገናኙ ናቸው። እና እነዚህ ህጎች ደግሞ ከሰውም ከእግዚአብሔርም ጋር የሚያወዳጁ ነው። እና ይህን ነው የምለው። እንደተባለ ያው ክርስቶስ እዚህ ጋር ጳውሎስ እየነገረን ያለው ከሰው ጋር ባለው ግንኙነት የሱኛውን ገጽታ ስለሆነ ነው እንጂ ክርስቶስ ከህግ የትኛይቱ ትበልጣለች ተብሎ ሲጠየቅ ሁለቱን አጠቃሉ ነግሯል። ልክ አርሴማ እንደነገረችን እግዚአብሔር አምላክን በፍጹም ልብ፣ በፍጹም ነፍስ፣ በፍጹም ሀሳብ ውደድና ባልንጀራ እንደራስ ውደድ። ስለዚህ እግዚአብሔርን የሚወድ ሰው እንዴት መውደድ እንዳለበት ደግሞ እግዚአብሔር በዝር ስር በዛ አስርቱ ትእዛዛት የመጀመሪያዎቹ አራት ላይ አስቀምጦልናል። አሁን ያኛውን ጥያቄ ግን አልመለሳችሁልኝም። ከሰንበት ሰንበት አሁን ሰንበትን አክብር የፍቅር መግለጫ የሚሆነው እንዴት ነው? ምክንያቱም ሌሎቹ መቼ የእግዚአብሔር ስም በከንቱ ስትጠራ ያው እግዚአብሔር መሳደብ ፊት ለፊት ይታወቃል። እንደዚሁም ሌላ አማልክ ስታልቅ እግዚአብሔርን አልፈልግም ብላ ሌላ እያመለክ ነው ይታወቃል። መቼም ሰንበት ጋር ስትመጣ፣ ግን በሰውኛውም ደረጃ እንደምትሰርቀው እንደምትገለው የሚመጣ ውጤት የለም። በእግዚአብሔርም ደረጃ ደግሞ ይሄ ነው የሚባል ነገር የሚታይ ነገር ያለ አይመስልም። ስለዚህ የፍቅር መግለጫ በተለይ ሰንበት የሚሆነው እንዴት ነው? እስኪ ዝርዝሩን ብታስረዱኝ ይፈልጋሉ። ወደ እንግዲህ የሰንበት መጀመሪያ ጋር መሄድ አለብን። አሁን ሰንበትን እግዚአብሔር የሰጠው የሲና ጊዜ ሳይሆን ገና ሰው ሲፈጠር መጀመሪያ ዘፍጥረት ምዕራፍ አንድ ሄደን ዘፍጥረት ምዕራፍ ሁለት ስናጠና ያኔ ነው እግዚአብሔር ለሰው ልጆች ሰንበትን እንደ ስጦታ የሰጣቸው። ስለዚህ እስራኤላውያን በዛ በሲና ተራራ ሳይሆን ሰንበት የተሰጣቸው ያኔ ገና መጀመሪያ ገና በመጀመሪያ ብሎ ሰማይና ምድር እንደተፈጠረ ነውና እግዚአብሔር ፍጥረትን ሁሉ ከጨረሰ በኋላ በስድስተኛው ቀን ሰውን ፈጥሮ በሰባተኛው ቀን ዘፍጥረት ምዕራፍ ሁለት ስናጠና እግዚአብሔር ፍጥረት ሁሉ ፈጥሮ የጨርሰው በሰባተኛው ቀን ነው ይለናል። በሰባተኛው ቀን ግን የተፈጠረ ነገር የለም። እግዚአብሔር አረፈን የሚለው ግን በደንብ ምዕራፍ ሁለትን ስናጠና በሰባተኛው ቀን እግዚአብሔር ሰንበትን ነው የፈጠረው ወይም ያዘጋጀው ወይም የሰራው። ስለዚህ በስድስተኛው ቀን ለሰራው ለሰው ልጅ የሰጠው ትልቁ ስጦታ ሰንበት ነው። እንዲሁም ከሁሉም በላይ የፍቅር መግለጫ የሚሆነው እሱ ነው። ምክንያቱም እግዚአብሔር በጊዜ ውስጥ ቅድስናን ቅዱስ የሆነን ጊዜ ሰራና ለየና፣ ይሄኛው ሰንበት ነው ከኔ ጋር የተለየ ጊዜ የምታሳልፍበት ጊዜ ነው ብሎ ለሰው ልጅ እንደ ስጦታ ሰጠው። ምክንያቱም ብዙ ጊዜ አሁን ሲባል ስናስበውም እግዚአብሔር ሰውን ገና በመጀመሪያው ቀን ፈጥሮ አዳምን፣ ያንን ሁሉ ነገር ሲፈጥር ማሳየት ይችል ነበረ። ያንን ሁሉ በቃ አለማትን ሲፈጥር ውሃን ሲከፍል አራዊትን ሲፈጥር ሁሉ እንደዛ አላደረገም። የፈጠረው መጨረሻ ላይ ሁሉም እጅግ ውብ ሆኖ ካለቀ በኋላ ሙሉ ለሙሉ ባለቀ በተፈጸመ ፍጥረት ባለቀ ፍጥረት ላይ ያንን በራሱ አምሳል የተሰራውን ደግሞ ሰውን አበጅቶ ሰራ አስቀመጠ። ከዛ በኋላ ለዛ ሰው የመጀመሪያው ቀን ሰንበት ነው። ስለዚህ እግዚአብሔር የሰጠው ትልቁ ስጦታ በጊዜ ውስጥ ያለ ቅድስና ነው። በዛ ጊዜ ውስጥ ደግሞ ከእግዚአብሔር ጋር የተለየ ጊዜ እንዲያሳልፍ ማለት ነው። ስለዚህ እንዲሁም ትልቅ የፍቅር መገለጫ ነው። ምክንያቱም እግዚአብሔር እግዚአብሔር ስላለ ብቻ ነው እንጂ ሰንበትን ልንጠብቅ የምንችለው በሌላ በምንም አይነት ይሄ አመክንያዊ አስተሳሰብ ወይም ራሽናላይዜሽን ሰንበት ላይ ልንደርስ አንችልም። ምክንያቱም አሁን ሰው መግደል እንደሌለብን የሀገር ሕግም ራሱ ያሳስበናል። ማመንዘር የቤተሰብ ሕግ በተለያየ መንገድ ልናየው እንችላለን። ሰንበት የሚለው ጋ ስንመጣ ግን እግዚአብሔር ስላለ ብቻ በእምነት የምንቀበለው ነው እንጂ ሌላ ራሽና ላይ ዛርገን የምንደርሰው አይደለም። ስለዚህ እንዲሁም ትልቅ የፍቅር መገለጫ እንደሆነ ነው የሚገባኝ። ስለ ሰንበት ሲናገር ሳለ በኢሳያስ 58 ላይም አሁን ያዕቆብ እንዳለ ሆኖ እግሮችን ከሰንበት ከመጠበቅ ብትመልስ ብሎ ይናገራል እና እስቲ ሄደን እናንበው። እግሮችን ሰንበት እንዳይሻሩ ብታሳርፍ፣ በተቀደሰው ቀን የልብን ባታደርግ፣ ሰንበትንም ደስታ የእግዚአብሔርን ቅዱስ ቀን የተከበረ ብለህ ብትጠራው፣ በገዛ መንገድ ከመሄድ እንደ ፈቃደን ከማድረግ፣ ከከንቱ ንግግር ብትቆጠብ፣ በዚያን ጊዜ በእግዚአብሔር ደስ ይልሃል፣ በምድር ከፍታዎች ላይ እንድትጋለብ የአባትን ያዕቆብን ርስት ጠግበህ እንድትበላ አደርግሃለሁ የእግዚአብሔር አፍ ይህን ተናግሯልና ብሎ ይናገራልና። በተለይ በእግዚአብሔር ደስ ይልሃል የሚለው እምነትን የሚሰጠን ነው እና ስለሆነ ወይም ስለማይሆን ሳይሆን በእምነት ብቻ የምታደርገው ነው። ሰንበትን የምትጠበቀው እግዚአብሔር አለ፣ ስለዚህ እኔ እታዘዛለሁ የምትለው ነው እና በዛ ምክንያት ነው የፍቅር መገለጫ የሚሆነው እንደምንታዘዘው መውደዳችንን በመጠበቅ የምንገልጽበት የፍቅር ትእዛዝ ነው። ይህንን የታላቁ ዝግብ ተቀላቁ ተጋድሎ ሀሳብ እና የእግዚአብሔር መሰረት የእግዚአብሔር ሕግ የማይቀያየሩ የማይለወጡ ሊለወጡ የማይችሉ እግዚአብሔር ሊለወጥ የማይችል እንደሆነ ሁሉ ሕጉም ሊለወጥ የማይችል መሆኑንም ያሰመርንበት የውይይት ክፍለ ጊዜ ነበር። ስለነበረን ጊዜ እግዚአብሔር እናመሰግናለን። በሚቀጥለው ደግሞ አሁን የተነሱ ብዙ ያልተብራሩ ሀሳቦች አሉ። በሚቀጥሉት ውይይታችን ጊዜ በይበልጥ በዝርዝር የምናነሳቸው ይሆናል። አሁን እዚህጋ ስናጠቃልል ወንድማችን ያዕቆብ የመጨረሻውን ጸሎት ያደርግልናል። በሰማይ ያለ አፍቃሪ አባታችን እናመሰግንሃለን ለህይወታችን ደግሞ የሚሆነውን የምታቅልን አምላካችን አባታችን ስለሆንክ ለህይወታችንም የሚያስፈልገውን የምንመራበትን ህግህን ስለሰጠህን ያንንም ህግ ደግሞ መከተል የምንችልበትን መንፈስ ቅዱስ ስለሰጠህን የሚያስችለውን መንፈስህን ስለሰጠህን እናመሰግናለን። እኛም ደግሞ አባት መንፈስ ቅዱስህን እሺ ብለን መታዘዝ እንድንችል ህግህንም መውደድ እንድንችል አንተንም ደግሞ የበለጠ መታዘዝ እና መውደድ እንድንችል እንድታግዘን እንለምናለን። ይህንም ፕሮግራም በተለያየ መንገድ የሚከታተሉትን ሁሉ መንፈስ ቅዱስህ ለልባቸው እንዲያስተምር እንዲናገራቸው እንለምንሃለን። ይህን ስለምታደርግ እናመሰግንሃለን። በክርስቶስ ኢየሱስ